Voice of America. አቶ አማኑኤል አብርሃም በኢትዮጵያ የህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴታ፣ ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ። ይሄ ዛሬ ይፋ የተደረገው የአስፈጻሚ አካል አባላትን ስልጣንና ተግባር ለመወሰን የወጣውና የጸደቀው አዋጅ መነሻው ምንድን ነው? ሲታሰብ የቆየ ነው ከሆነስ ከመቼ ጀምሮ? ይህ ጉዳይ ያው ካለፈው ሰኔ ወር አካባቢ ጀምሮ ሲሰራበት የቆየ እና በተለያየ ጊዜ ጠቅላይ ሚኒስትሩ የህዝቡን ጥያቄ ሊመልሱ የሚችሉ የለውጥ ጉዞውን ሊያፋጥኑ የሚችሉ የአደረጃጀት ለውጦችን እንደሚካሄዱ በተደጋጋሚ በተለያዩ መድረኮችን ሲገልጹ የነበሩት ነው። በጥናት ላይ የቆየ ነው። በዛሬው ዕለት በጥናት የቀረበው ማለት ነው። ይሄ የካቢኔ ሹም ሽር ታዲያ አሁን በሀገሪቱ እየተካሄደ ካለው ለውጥ ጋር ቀጥተኛ ግንኙነት አለው ወይ? ለውጡን የበለጠ የሚደግፉና በተሻለ ሁኔታ ሊያስቀጥሉ የሚችሉ ሰዎችን ወደ ሚኒስትርነት ማምጣት አንዱ መስፈርት ነው ማለት ይቻላል። ሰዎችን ወደ ሚኒስትርነት ማምጣት ብቻ አይደለም፣ የተሰራው ስራ የተሰራው ስራ በተለያየ መልኩ ከበታት ነው የነበሩ አስፈጻሚ አካላት ስራዎቻቸውን ተቀናኝተውና ተዋህደው የሕዝብን ጥያቄ ልመልሱ በሚያስችሉበት መንገድ እንዲደራጁ የአሰራርም የአደረጃጀትም ለውጥ በማድረግ ያንን ደግሞ ሊሸከም የሚችለውን የሰው ኃይል የመገንባትና የማደራጀት ስራ ነው የተሰራውና። ይሄ ሲደመር መንግስት በሀገራችን ህዝቦች የልማት የፍትህና የዲሞክራሲ የሰላም ጥያቄን በተገቢ ሁኔታ ለመመለስ በተደጋጋሚ የገባውን ቃል ኪዳን በተግባር ያረጋገጠበት እርምጃ ተብሎ ሊወሰድ ይችላል። ይህም በተለይ በሀገራችን የተጀመረው የለውጥ ጉዞ በጥልቀት ለማስቀጠል በማህበራዊ በኢኮኖሚና በፖለቲካዊ መስኮች የተገኙትን ድሎችና ለውጦች ይበልጥ ጥልቀት እንዲኖራቸውና ተቋማዊ ሆኖ በተጠናከረ መደላድል ላይ ሆነው ፍጻሜ እንዲያገኙ ለማስቻል ታልሞ የተደረገ ሽግሽግና የለውጥ እርምጃ ተደርጎ ነው መወሰድ ያለበት። አቶ አማኑኤል፣ ሌላው አዲስ ነገር በአዲሱ ካቢኔ ውስጥ ግማሹ ሴቶች መሆናቸው ይታያል። በኢትዮጵያ ታሪክ እንዲያውም የመጀመሪያ የሆኑት የመከላከያ ሴት ሚኒስትርም ተሹመዋል። ይህ በራሱ ምንድን ነው መነሻ ውስጥ ይህን ያብራሩልኝ። እንግዲህ በሀገራችን በርካታ የበቁ ሴቶች አሉ። እነዚህ ሴቶች እድል ሊያገኙ ምን አይነት ለውጥ ሊያመጡ እንደሚችሉ በተለያዩ መስኮች የተሰማሩ ሌሎች ሴቶች ሴቶቻችን በተጨባጭ ያረጋገጡበት ወቅት ላይ ነው የምንገኘው። በህዝብ ተወካዮች ምክር ቤት አፈ ጉባኤ ሆነው የተሾሙት ክብር ወይዘሮ ሙፈሪያት በፓርላማ ውስጥ በርካታ ለውጦች አምጥታ በተጨባጭ ሁሉም አካላት የመሰከሩበት ነው። ሌሎችም በተለያዩ ተቋማት የተመደቡ ሴቶች ያመጧቸውን ለውጦች እና ሴቶች እድሉ እስካገኙ ድረስ በጣም የሚገርም ለውጥ ሊያስመዘግቡ እንደሚችሉ ቀደም ሲልም የነበረው እምነት ነበረ። እዚያ ላይ የነበረው የተለያየ ጫና ነበረ። ያው የወንድ የበላይነት አስተሳሰብ የሚመነጩ ችግሮች በመኖራቸው የተነሳ ብቁ የሆኑ ሴቶችም ወደ መድረክ፣ ወደ ኃላፊነት የሚመጡበት ሁኔታ በጣም ውስን ነው የነበረው። በመርፌ ቀዳዳ የሚያልፉ ጥቂት ሴቶች ግን ጥሩ ውጤት እያስመዘገቡ በመምጣታቸው አሁን ሙሉ እምነት ወደሚጣልበት ደረጃ እየተሸጋገረ ስለመጣ ዛሬ ላይ መከላከያ ብቻም አይደለም ትራንስፖርት ሚኒስትሩም የአጠቃላይ የሀገሪቷን ሴኪሪቲ እና የደህንነት ተቋማትና አካላትን ሊመራ የሚችል የሰላም ሚኒስትርም ስሪት ሴት ወይዘሮ ሙፈሪያት ካሚል የሰላም ሚኒስትር ሆነዋል። የመከላከያ ሚኒስትርም ኢንጂነር አይሻ መሐመድ በተመሳሳይ ካአሁን በፊት በተመደቡባቸው ቦታዎች ያስመዘገቧቸው ከፍተኛ ውጤቶች ለዚህ ኃላፊነት አብቅቷቸዋል። የንግድና ኢንዱስትሪ ሚኒስቴርም በጣም ግዙፍ ተቋም ነው። ይህንንም የትራንስፖርት ሚኒስትርም በተመሳሳይ ሴቶች ናቸው። ጎላ ጎላ ያሉ ከአሁን በፊት ብዙ ጊዜ ታይቶ ከሆነ ወይ ሰራተኛና ማህበራዊ ወይ ባህልና ቱሪዝም የመሳሰሉ ሚኒስቴሮች ነበረ ቢመደቡም ወይ ሴቶች ጉዳይ ሚኒስቴር ነበር የሚመደቡት። አሁን በሀገሪቱ አሉ የሚባሉ ቁልፍ ቁልፍ ተቋማትን እንዲመሩ የተመደቡት ሴቶች ናቸው። እነዚህም ከሀያ በሚኒስትር ደረጃ ከሚመሩ ተቋማት አስሩ ሴቶች ሆነዋል። ይሄ በሴቶች ላይ ገዢ ፓርቲም መንግስትም ያለውን እምነት በህብረተሰቡ ውስጥም ስር ሰዶ ጠንካራ ተቀባይነት እንዲያገኝ ያለውን ኮሚትመንት የገለጸበት መድረክ አድርጌ ነው መውስ። በመጨረሻ አቶ አማኑኤል አዲሱን አዋጅና የካቢኔ ሹም ሽር ዜና አስመልክቶ በተለያዩ ሚዲያዎች የደጋፊዎችና ተቃዋሚዎች አስተያየቶች ከወዲሁ በብዛት መውጣት ጀምረዋል። ለመሆኑ ይህን የዛሬውን የካቢኔ ሹም ሽርና አዲስ አዋጅ አስመልክቶ በገዥ ፓርቲ በራሱ ውስጥ ሙሉ ስምምነት አለ ተብሎ አፍን ሞልቶ መናገር ይቻላል ይላሉ። በጣም የሚገርመው ለምን ይሄ ተደጋጋሚ እንደሚነሳና ጥርጣሬ ውስጥ እንደሚገባ ግልጽ አይደለም። ምክንያቱም ቀደም ሲል በነበረው የኢህአዴግ ምክር ቤትም፣ በኢህአዴግ ጉባኤም፣ ከዛ በኋላም በተለያዩ መድረኮች እንደዚህ አይነት ለውጦች መደረግ እንዳለባቸው እምነት እየተያዘበት እንዲያውም መፋጠም እንዳለበት የጋራ እምነትና አረዳድ እየተያዘ አሁን ለዛሬ እስኪበቃ ድረስ የሚመለከታቸው አካላት በሙሉ እየተሳተፉበት በሙሉ ኮንሰንሰስ ላይ ተመስልተው የመጣ መሆኑ በምንም መልኩ ጥርጣሬዎች ሊገባ አይገባም የሚል ምን የሚያስላለኝ ነው ይማነሱ። አቶ አማኑኤል አብርሃም በኢትዮጵያ ሕዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ፣ በጣም አመሰግናለሁ። እኔም አመሰግናለሁ።